ትኩረት በአፍሪካ ድንገት ነቅቼ አይደለም አፓርታይድ ስህተት ነው ያልኩት፣ ይልቁንም አጠቃላይ ሂደት ነበር። ያዳመጣችሁት ኤፍ ደብሊው ዴክለርክ ከዛሬ 31 ዓመት በፊት ጥቁር ደቡብ አፍሪካውያን በተቋማዊ ዘረኝነት ለበርካታ ዓመታት የተጨቆኑበት ስርዓት እንዳበቃ ያሳወቁበትን ንግግር ነበረ። ዴክለርክ የዘር መድሎን ስርዓት ከደቡብ አፍሪካ በመገርሰስ ለተጫወቱት ትልቅ ሚና ስርዓቱ ለዓመታት በስር ካንገላታቸው ከኔልሰን ማንዴላ ጋር የሰላም የኖቤል ሽልማት ተበርክቶላቸዋል። ስማቸው ፍሬድሪክ ቬሌም ዴክለርክ ነው። የተወለዱት በጎርጎረሳዊው 1936 ከወግ አጥባቂ ወላጆቻቸው ነበረ። አባታቸው ከደቡብ አፍሪቃ የዘር መድሎ ስርዓት መስራቾች አንዱ ናቸው። ዴክለርክ ሲወለዱ አባታቸው የካቢኔ አባል ነበሩ። ዴክለርክ ሕግ ካጠኑ በኋላ ነበር የሀገሪቱን ናሽናል ፓርቲ ወይንም ብሔራዊ ፓርቲን የተቀላቀሉት። ከእርሳቸው አስቀድሞ የደቡብ አፍሪካ ጠቅላይ ሚኒስትር የነበሩት ቦታ ከስልጣን ሲወርዱ ዴክለርክ በምትካቸው ተመርጠው በ1989 ስልጣኑን ተረከቡ። ወቅቱ በደቡብ አፍሪቃው የዘር መድሎ ስርዓት ላይ ዓለም አቀፍ ጫና የሚደረግበትና በሀገር ውስጥም ተቃውሞው እየተጠናከረ የሄደበት ቢሆንም ደቡብ አፍሪቃውያን በዴክለርክ አመራር ያን ያህል ለውጥ ይመጣል ብለው አ አልጠበቁም። ይሁንና ዴክለርክ ከአምስት ወራት የስልጣን ቆይታ በኋላ ለሀገራቸው ምክር ቤት ባሰሙት ንግግር የዘር መድሎ ስርዓትን ከሀገሪቱ ለማስወገድ ስር ነቀል ለውጥ እንደሚደረግ አስታወቁ። ይህ እውን ሆኖም ከ40 ዓመታት በላይ በደቡብ አፍሪቃ ጥቁሮች ላይ ጭቆናን ህጋዊ አድርጎ የቆየው የዘር መድሎ ስርዓት አበቃ። ከዚህ ሌላ ዴክለርክ ስርዓቱ ለሶስት አስርት ዓመታት ለሚጠጋ ጊዜ በእስር ያንገላታቸውን የደቡብ አፍሪቃ የነጻነት ታጋይ ኔልሰን ማንዴላን እና ሌሎች የፖለቲካ እስረኞችን እንደሚፈቱም በይፋ አስታወቁ። መንግስት ሚስትር ማንዴላን ያለምንም ቅድመ ሁኔታ ለመፍታት ጥብቅ ውሳኔ ማሳለፉን ልነግራቸው ወዳለሁ። በጎርጎሮሳዊው የካቲት 2 ቀን 99 ዓ ም ባደረጉት በዚህ ንግግር በኔልሰን ማንዴላ ፓርቲ የአፍሪካ ብሔራዊ ምክር ቤት ላይ የተጣለው እገዳ መነሳቱንም አስታወቁ። ስለ ኔልሰን ማንዴላ መፈታት የገቡት ቃል ቃል ብቻ ሆኖ አልቀረም። ከዘጠኝ ቀናት በኋላ ተግባራዊ ያደረጉት ከሃያ ሰባት ዓመታት በላይ በሮቢን ደሴት በእስር የማቀቁት ማንዴላ ተፈቱ። እድሜ ዘመናቸውን ወግ አጥባቂና በዘር መድሎ ስርዓት ያምኑ ከነበሩት ከዴክለርክ ይህን ማንም አልጠበቀም ነበር። እርምጃው ደቡብ አፍሪካውያንን ብቻ ሳይሆን መላውን ዓለም አስደመመ። በጎርጎሮሳዊው 1993 ዴክለርክና ማንዴላ በጋራ የሰላም የኖቤል ሽልማት ተሰጣቸው። ይሁንና በተለይ የዴክለርክ የሰላም ኖቤል መሸለም ማወዛገቡ አልቀረም። በብዙዎች ዘንድ በእርሳቸው አመራር በመንግስት ድጋፍ የተፈጸሙ ወንጀሎች ጉዳይ ጥያቄ አስነስቶም ነበረ። በጎርጎሮሳዊው ሺህ 994 ጥቁር ደቡብ አፍሪካውያን መሪያቸውን ለመምረጥ ለመጀመሪያ ጊዜ ድምፃቸውን ሰጡ። የኔልሰን ማንዴላ ፓርቲ የደቡብ አፍሪካ ብሔራዊ ምክር ቤት በእንግሊዝኛ ምህጻሩ ኤኤንሲ በአብላጫ ድምፅ አሸነፈ። ማንዴላም የመጀመሪያው የደቡብ አፍሪካ ጥቁር ፕሬዝዳንት ሆኑ። ከምርጫው በኋላ በተቋቋመው የብሔራዊ አንድነት መንግስትም ዴክለርክ ከማንዴላ ምክትሎች አንዱ በመሆን አገልግለዋል። ዴክለርክ ይህን ያልተጠበቀ እርምጃ መውሰዳቸው ሲያነጋግር የቆየ ጉዳይ ነው። አፓርታይድን ገርስሰው የመጣላቸው ምክንያት ምን ይሆን የሚለው ከብዙ አቅጣጫ ጥያቄ ሲያስነሳ ቆይቷል። በበኩላቸው አፓርታይድን አንቅረው የተፉበትን ምክንያት እንዲህ ነበር ያስረዱት especially since the early 80s i became convinced በተለይ ከ1980ዎቹ መጨረሻ ወዲህ ስናራምደው የነበረው አቋማችን በሞራል ረገድም ተቀባይነት እንደሌለው አፓርታይድም ስህተት መሆኑን ሊሻሻል እንደማይችልና መወገድ እንዳለበት አመንኩ። አፓርታይድን ለማስወገድም ወሳኙን ሚና ተጫወቱ። በእውነትና እርቀ ሰላም ኮሚሽን ፊት ከልብ የመነጨ ይቅርታም ጠየቅኩ። ይቅርታ የጠየቁትም በቆዳ ቀለማቸው ምክንያት በአፓርታይድ ሰቆቃና ውርደት የደረሰባቸውን ነው። ቀደም ሲል ዴክለርክ በአፓርታይድ ወይንም በዘር መድሎ ስርዓት ወቅት በደቡብ አፍሪቃ የተፈጸሙ የሰብአዊ መብቶች ጥሰቶች ወንጀሎችን ለመመርመር የእውነትና የእርቅ ኮሚሽን መቋቋሙን ተቃውመው ነበረ። ዴክለርክ ስለ አፓርታይድ ዘመን ያላቸው አመለካከት አሁንም ብዙ ጥያቄዎችን ማስነሳቱ ቀጥሏል። በአንድ መግለጫቸው አፓርታይድ በሰብአዊነት ላይ የተፈጸመ ወንጀል ነው መባሉን አለመቀበላቸው ብዙ ተቃውሞ አስነስቶባቸው ነበረ። ከዚያ ይልቅ ዴክለርክ በስርዓቱ የተፈጸሙ የፖለቲካ ወንጀሎቹ በሙሉ በምህረት እንዲታለፉ ነበረ ፍላጎታቸው። ኋላ ላይ ግን መግለጫውን ስበውታል። ዴክለርክ በጎርጎሮሳዊ 1996 ፓርቲያቸውን ከማንዴላ መንግስት አስወጥተው እሳቸውም የምክትል ፕሬዝዳንትነት ኃላፊነታቸውን ለቀቁ። ብዙም ሳይቆይ ራሳቸውን ከፖለቲካው ዓለም አገለሉ። በማንዴላ የስልጣን ዘመን በምክትል ፕሬዝዳንትነት ያገለገሉትን ዴክለርክን ማንዴላ ታላቅ ሰው ሲሉ ነበር ያወደሷቸው። ሚስተር ዴክለርክ ታላቅ ሰው ናቸው። ብዙ ጊዜ እንጋጭ ነበር፣ ግን አከብራቸዋለሁ። ምክንያቱም በስተ መጨረሻ እጃችንን ዘርግተን ተቀምጠን ቡና ስንጠጣ ሁሉንም እንረሳለን። ደቡብ አፍሪቃውያን በዴክለርክ ሕልፈት የተሰማቸውን ለዶችቨለ ተናግረዋል። እኚህ አስተያየት ሰጪ አፓርታይድ እንዲቆም ምክንያቱ ዴክለርክ ሳይሆኑ የደቡብ አፍሪቃ የነጻነት ታጋዮች ናቸው ይላሉ። ነፍሱን ያሳርፍ፣ አንድ ሰው ሞቷል። ሆኖም እርሳቸው መጥተው አላዳኑንም። ከእርሳቸው ይልቅ የ1980ዎቹና ከዛ ቀደም ያሉት ወጣቶች ናቸው ሀገሪቱን ነጻ ያወጡት። ሌላው አስተያየት ሰጪ ደግሞ የደቡብ አፍሪቃ ህዝብ ባለውለታ የሚሏቸው ዴክለርክንና ማንዴላን ነው። እርሳቸውና ሚስተር ማንዴላ ትተውት የሚያልፉት ቅርስ እንደሚመስለኝ ለዘላለም ይኖራል። ይህ የእርሳቸው ትልቅ አስተዋጽኦ ውጤት ነው። የእርሳቸው መንግሥት የከዚህ ቀደሙ መንግሥት አካል ነበር የሚመስለው። ሆኖም ደቡብ አፍሪቃን ከዚያ ውጥተው ወደ ትክክለኛ መስመር አምጥተዋታል። ሁሉም ከማንዴላ ጋር በሀገሩ ጉዳይ ድምፅ እንዲኖረው አድርገዋል። እኚኛው ደግሞ ዴክለርክ ስልጣናቸውን ለማንዴላ መስጠታቸውን ትክክለኛ ውሳኔ ብለውታል። በዚያን ጊዜ ስልጣኑን ለኔልሰን ማንዴላ ነው የሰጡት። ትክክለኛ ነው። ትክክለኛ ውሳኔ ነው ያደረጉት። ይህን እያሰብን ነፍሱን ይማር። ከዴክለርክ ትምህርት መውሰድ እንደሚገባ የሚያሳስቡት ደግሞ እኚህ አስተያየት ሰጪ ናቸው። እኔ ያደግኩበት ጊዜ ኔልሰን የታሰሩበትና ልዩ ልዩ አወዛጋቢ ጉዳዮች ያሉበት ነበር። በእኔ አመለካከት ታላቅ ሰው ነበሩ። እርሳቸውን የማግኘት እድል አጋጥሞኝ ነበር 17 18 እና 19 ዓመት ሳለው አግኝቻቸው ነበር። ህይወት እንዲሁ የሚተው አይደለም። ለውጥ ከፈለግ ራስን ለውጡን ማምጣት ያለብህ፣ ሌሎች እንዲያደርጉልህ መጠበቅ የለብህም። የማንዴላንና የዴክለርክን አስተዋጽኦ የሚያጎሉት ደግሞ እርሳቸውና ሚስተር ማንዴላ ይህች ሀገር አሁን የምትገኝበት ደረጃ ላይ አደርሰዋል። ስለዚህ ማረፋቸው ያሳዝናል ሲሉ በዘመነ አፓርታይድ ደቡብ አፍሪቃ ከአብዛኛው ዓለም ተገላ የነበረችበትን ጊዜ ወደኋላ መለስ ብለው ያስታወሱት እኚህ የዚያን ጊዜዋ ወጣት ደግሞ፣ ዴክለርክ የዘር መድሎ ስርዓትን ለማስወገድ ያበቃቸው ከሀገር ውስጥና ከውጭ ያጋጠማቸው ጫና ነበረ ይላሉ። በዚያን ጊዜ ደቡብ አፍሪቃ ውስጥ መኖርን በእንፋሎት ምግብን በሚያበስል ድስት ውስጥ ከመኖር ጋር ማነጻጸር ይቻላል። ያኔ የትም መሄድ አይቻልም ነበር። በሀገሪቱ ላይ በርካታ ማዕቀቦች ተጥለው ነበር። ስለዚህ ምንም ምርጫ የነበራቸው አልመሰለኝም። ማድረግ የነበረባቸውን ነው ያደረጉት። ዴክለርክ አፓርታይድን በመገርሰስ በታሪክ መዝገብ ስማቸው ቢሰፍርም አሁንም ዘርን መሰረት ያደረገ ኢፍታዊነት ያስከተላቸውን ተጽዕኖዎች በመታገል ላይ ባለችው በደቡብ አፍሪቃ ብዙዎች ለረዥም ጊዜ የተሰቃዩበት የዚህ ስርዓት አካል አድርገው ነው የሚያስታውሷቸው የአፓርታይድን ግባተ መሬት የፈጸሙት ዴክለርክ በሌላ በኩል በወግ አጥባቂዎችና በቀኝ አክራሪዎች በከሃዲነት ክፉኛ ሲተቹም ነበር የቀድሞው የደቡብ አፍሪቃ ፕሬዝዳንት ኤፍ ደብልዩ ዴክለርክ ከትናንት በስቲያ ሀሙስ ኬፕ ታውን በሚገኘው መኖሪያ ቤታቸው ውስጥ ነበረ በ85 ዓመታቸው ያረፉት። ባለትዳርና የሁለት ልጆች አባት እንዲሁም የልጅ ልጆች አያት ነበሩ። አድማጮች፣ ከሶስት ቀናት በፊት በሞት የተለዩትን የመጨረሻውን የደቡብ አፍሪቃ የአፓርታይድ ዘመን መሪ ኤፍ ደብልዩ ዴክላርክን የዘከረው የዛሬው ትኩረት በአፍሪካ በዚሁ አብቅቷል። ሂሩት መለሰ ነኝ። ደህና ቆዩኝ። የጋዜጦች አምድ። ሰላም ጤና ይስጥልን። የጋዜጦች አምድ ዝግጅት ተከታታዮቻችን በዚህ ሳምንት አፍሪካን በተመለከተ ከወጡ ዘገባዎች መካከል ዲ ታገስ ሳይቱንግ የተባለው ጋዜጣ ከአማጽያን ጥቃት በኋላ የገፍ ስደት ወደ ኡጋንዳ በሚል ርዕስ ያወጣው ዘገባ አንዱ ነው። ጋዜጣው በማክሰኞ እትሙ በዲሞክራቲክ ኮንጎ አማጽያን ባደረሱት ጥቃት በርካታ ሰዎች ወደ ኡጋንዳ እየተሰደዱ መሆኑን ጽፏል። በሀገሪቱ ምስራቅ አቅጣጫ ካለፈው ሰኞ ጀምሮ በአስር ሺዎች የሚቆጠሩ ሰዎች ቀያቸውን ለቀው የተሰደዱት ከጥቃቱ ጋር ተያይዞ ኤም 23 ንቅናቄ በመባል የሚታወቀው የአማጽያን እንቅስቃሴ እንደገና አንሰራርቷል በሚል ስጋት መሆኑንም ጋዜጣው አስፍሯል። ጋዜጣው ስለ ጥቃቱ ሲያብራራ በሌሊት ማንነታቸው ያልታወቀ ነገር ግን ከፍተኛ የውጊያ ችሎታ ያላቸው ታጣቂዎች ከኡጋንዳ ጋር በምትዋሰነው ቡናጋና በተባለች የኮንጎ ከተማን ለመቆጣጠር ቻንዙና ራኔ የተባሉ ሁለት ኮረብታዎችን ይዘዋል። ይህንን ተከትሎ የኮንጎ ጦር አካባቢውን ለቆ በመውጣቱ ከበርካታ መንደሮች የመጡ ወደ ኡጋንዳ ለመሻገር ወደ ድንበር ከተማዋ ቡናጋኑ ሸሽተዋል። በኮንጎ የኤም 23 አማጺ ንቅናቄ የተመሰረተው በጎርጎሪያኑ ህዳር 2012 ዓ ም ከኮንጎ ጦር ተለይተው በርሃ የወጡ የቱትሲ ወታደሮች የተመሰረተ ሲሆን በወቅቱ አማጽያኑ በምስራቃዊ የኮንጎ ግዛት የሰሜን ኪሹ አውራጃ ዋና ከተማ የሆነችውን ጎማን ተቆጣጥረው ነበር። የአካባቢውን ውጥረት ለማርገብም በ2013 ዓ ም የኮንጎ መንግስት ከአማጽያኑ ጋር የሰላም ውይይት በማድረግ ከተማዋን ለቀው እንዲወጡ ሆኗል። ይሁን እንጂ ውይይቱ ብዙም ትኩረት ባለመሰጠቱና ሸሽተው ኡጋንዳ የገቡ የአማጽያኑ መሪዎችም ወደ ሀገር ቤት መመለስ ባለመቻላቸው አሁንም ድረስ አማጽያኑን ያስቆጣ ተግባር መሆኑን ጋዜጣው አስነብቧል። ዲቤልቲ የተባለው ጋዜጣ የቻይና አፍሪካ ግንኙነት አዳፋ ዝርዝሮች በሚል ርዕስ ባሰፈረው ዘገባ ደግሞ ቻይና ከአፍሪካ ሀገሮች ጋር ያላትን የብድርና የንግድ ስምምነቶች በተመለከተ አንድ የሌሴቶ ባለስልጣንን በማነጋገር ችግሮቹን በዝርዝር ነቅሷል። ጋዜጣው ያነጋገራቸው ሴቶቶ ራንቻታ የተባሉ የሌሴቶ ገቢዎች ባለስልጣን ቻይናን የመሳሰሉ ሀያላን ሀገራት በአፍሪቃ የሚያደርጉትን ፍታዊ ያልሆነ የንግድ አሰራር ተችተዋል። እሳቸው እንደሚሉት እንደ ብዙዎቹ የአፍሪቃ ሀገሮች ባለፉት ሁለት አስርት ዓመታት በቻይና ብድር መንገዶች፣ ሆስፒታሎች እና የትንሹ ሀገር ሌሴቶ የፓርላማ ህንጻም በሁለትዮሽ ወዳጅነት ስም ተገንብቶ ነበር። ይሁን እንጂ በቻይና ኩባንያዎች የተሸሸጉ የግብር ክፍያዎችን በተመለከተ ቻይና አስተዳደራዊ ድጋፍ አታደርግም ማለታቸውን ጋዜጣው ጽፏል። በዚህ የተነሳ በቻይና አፍሪካ ግንኙነት የግብር ጉዳዮችን በተመለከተ ልዩነቶች እየጨመሩ መጥተዋል። በኡጋንዳ ባለስልጣናቱ በታክስ ማጭበርበር የተከሰሱ የ148 ኩባንያዎችን ዝርዝር ይፋ አድርገዋል። ከእነዚህም ውስጥ ዘጠናዎቹ የሚመሩት በቻይና ዳይሬክተሮች ነው በኬንያም በ2019 ዓ ም በርካታ የቻይና ኩባንያዎች በህገወጥ የንግድ ስራ ተወንጅለዋል ናይሮቢ የሚገኘው የቻይና ኤምባሲ በኬንያ የሚገኙ የቻይና ኩባንያዎች የሀገሪቱን ህጎች እንዲያከብሩ ከማሳሰብ ውጭ ያለው ነገር የለም ሲል ጋዜጣው አስፍሯል ቻይናውያን ከግብር ነፃ ስለሆኑ ብቻ የሚሰጡት ብድር በዓለም አቀፍ ንፅፅር ርካሽ ሊመስል ይችላል ያለው ጋዜጣው፣ ነገር ግን ገንዘቡ በተወሰነ መጠን በተቀባዩ ሀገር የኢኮኖሚ ውደት ውስጥ የሚሰራጭ በመሆኑ ክፍያው በጣም ውድ ነው። ይህም አጠቃላይ የግብር ስርዓቱን እንደሚያዛባ ባለስልጣኑ ለጋዜጣው ገልጸዋል። ኃላፊው አያይዘውም አንዳንድ ጊዜ ቻይናውያኑ ንግዳቸውን የሚያከናውኑት ሌሴቶ ሆኖ እያለ ነገር ግን የገንዘብ ዝውውሩ የሚከናወነው ቻይና ውስጥ በመሆኑ በሌሴቶ በሚንቀሳቀሱ የቻይና ኩባንያዎች ላይ ቅሬታ አለ። ያም ሆኖ ቤጂንግ በዓለም አቀፍ ደረጃ እየታወቀ የመጣውንና በሀገራት መካከል ግልጽ የሆነ የገንዘብ ልውውጦች ለማድረግ የሚያስችለውን ዲጂታል የመረጃ ልውውጥ ለመደገፍ ፈቃደኛ ለመሆኗን ባለስልጣኑን በመጥቀስ ጋዜጣው ጽሁፉን ቋጭቷል። ሌላው በዚህ ሳምንት አፍሪቃን የተመለከተው ዘገባ የጀርመኑ ዙዶቼ ጋዜጣ ፈረንሳይ ከምዕራብ አፍሪቃዊቱ ሀገር ቤኒን የተዘረፉ ቅርሶችን ለሀገሪቱ ስለመመለሷ የተጻፈው ነው። ጋዜጣው በሐሙስ እትሙ እንዳሰፈረው ከፓሪስ የሚመለሱት ቅርሶች የሀገሪቱን የጥንት ነገስታት ሀውልቶች ጨምሮ 26 ናቸው። ለእነዚህ ቅርሶች አቀባበል ለማድረግ ረቡዕለት ቤኒን ኮቶኖ ከተማ የዓለም ዋንጫን ያሸነፉ የእግር ኳስ ኮከቦችን የሚቀበል ያህል በርካታ የሀገሬው ሰው አውሮፕላን ጣቢያ መገኘቱንም ጋዜጣው ጽፏል። ፈረንሳይ ቅርሶቹን ለመመለስ የፈቀደችው ጸሐፊና የጥበብ ሥራዎች ታሪክ ተመራማሪ የሆኑት ቤኔዲክት ሳቦይና ፊልሰን ሳር አፍሪቃ የሚገኙ የቀድሞ የፈረንሳይ ቅኝ ግዛቶችን ከጎበኙ በኋላ ፈረንሳይ የአፍሪቃውያንን ቅርሶች እንድትመልስ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን የሚያሳስብ ጽሑፍ በማቅረባቸው ነበር። ይህንን ተከትሎ ማክሮን በጎርጎሪያኑ 2018 ዓ ም የቤኒን ቅርሶች ለመመለስ ቃል ገቡ። ነገር ግን ለፈረንሳይ ብሔራዊ ምክር ቤት የቤኒንን ቅርሶች ከሌላው የማይጠፋ የፈረንሳይ ባህላዊ ቅርስ መለየት አስፈላጊ የሆነውን የህግ ለውጥ ለማጽደቅ ረዥም ጊዜ ነበር የወሰደው። ያ በመሆኑ ፕሬዚዳንቱ ቃል ከገቡ ከአራት ዓመታት በኋላ በ1892 ዓ ም በፈረንሳይ ጦር የተዘረፉ 26 ቅርሶችን በዚህ ሳምንት ለቤኒን መልሰዋል። የቅርሶቹ ርክክብ በፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና በቤኒን ፕሬዝዳንት ፓትሪስ ታሎን ፓሪስ በሚገኘው ኤሊሴ ቤተ መንግስት ያለፈው ማክሰኞ መከናወኑንም ጋዜጣው አስፍሯል። አድማጮች የዛሬው የጋዜጦች አምድ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ከዝግጅቱ ጋር አብሬያችሁ ነበርኩ። መልካም ጊዜ።